Voice of America The <coughs> O.A. Yeah, yeah, America Dems, Radio Taviano. <music> የአሜሪካ ድምፅ ራዲዮ ጣቢያ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 መካከለኛ ሞገድ በልዩ ልዩ ወቅታዊ ርዕሰ ጉዳይ ዙሪያ ትኩረት በማድረግ የሚያስተላልፈው ልዩ ፕሮግራም አሁን ጀመረ። በኤርትራ መንግስት ይፈጸማሉ በሚል የቀረቡትን መጠነ ሰፊና ሆን ተብሎ የተቀነባበረ የዜጎች መብት ጥሰት አስመልክቶ ማጣራት እንደሚጀምር የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር አስታወቀ። ሶስት አባላት የሚኖሩት አጣሪ ኮሚሽንም በስዊዘርላንድ እና ኢጣሊያ ጉዳቱ ከደረሰባቸው ሰዎች የምስክርነት ቃል መሰብሰብ እንደሚጀምር አመልክቷል። የኤርትራ መንግስት በበኩሉ በመንግስቱ ላይ የሚናፈስ የስም ማጥፋት ዘመቻ ብሎታል። ተከታታይ ዘገባዎች አሉን። ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮች ለዛሬ አርብ ህዳር 11 207 ዓ ም ስርጭት የግማሽ ሰዓት ልዩ ዝግጅታችን በርከት ያሉ ዘገባዎችና ቅንብሮችን ይዘናል። አስተናጋጃችሁ አሉ አከብደ ነኝ። ከፕሮግራም አቀናባሪው ኃይሉ ታምራትና ከስርጭት መሐንዲሱ ቮይቴክ ዞርኛ ጋር እስከ ምሽቱ አንድ ሰዓት ተኩል አብረን እንቆያለን። አሁን ለቀዳሚው ሰዓቱ ያለም ዜና ሰለሙን አባተ። ጤና ይስጥልኝ ክቡራትና ክቡራን እንደምናመሻችሁ የዩናይትድ ስቴትስን የኢሚግሬሽን ስርዓት ለማሻሻል ያግዛል ብለው ትናንት ላወጡት ፕሬዚደንታዊ ትእዛዝ ህዝባዊ ድጋፍ ለማሰባሰብ ፕሬዚደንት ባራክ ኦባማ ወደ ላስ ቬጋስ ሄደዋል። ዛሬ ፕሬዚደንቱ ትናንት ምሽት ላይ ያወጡት የኢሚግሬሽን አሰራር ለውጥ እቅድ በሚሊዮኖች የሚቆጠሩ ህጋዊ የመኖሪያ ሰነድና ፍቃድ የሌላቸውን ሰዎች ከአሜሪካ ለማባረር ወይም በኃይል ለማስወጣት እየተካሄደ ያለውን ስራ የሚያስቆም ነው። ፕሬዚደንት ኦባማ ትናንት ከዋይት ሀውስ ቤተ መንግሥት ባደረጉት ንግግር ባስቀመጡት እቅድ የወሰዱት እርምጃ ብዙ ሪፐብሊካን ተቀናቃኞቻቸውን በእጅጉ ያስቆጣ ከመሆኑም በላይ እነርሱ ይህንን የኦባማን እቅድ ለማስቆም ማድረግ የሚችሉትን ሁሉ እንደሚያደርጉ ዝተዋል። አሜሪካ ውስጥ ከአምስት ዓመት በላይ ከኖራችሁ፣ አሜሪካውያን ዜጎች የሆኑ ወይም በሕጋዊ መንገድ የሚኖሩ ልጆች ካሏችሁ፣ ከተመዘገባችሁ፣ ከወንጀል አድራጎት ነጻ መሆናችሁ ከተረጋገጠ፣ ማንኛውንም የገቢ ግብር በሚገባው መሠረት ለመክፈል ፈቃደኛ ከሆናችሁ፣ ተይዘን እንባረራለን የሚል ስጋት ሳይኖራችሁ እዚህች አገር ውስጥ በጊዜያዊነት መኖር ለመቀጠል ልታመለክቱ ትችላላችሁ። ይህ በስድስት ወራት ጊዜ ውስጥ ተግባራዊ ይሆናል ተብሎ የሚጠበቅ ፕሬዚደንታዊ ትእዛዝ ወደ ዩናይትድ ስቴትስ በህገወጥ መንገድ ገብተው እየኖሩ ያሉ ወደ አራት ነጥብ ሰባት ሚሊዮን ሰዎች ጊዜያዊ የመኖሪያና የሥራ ፈቃድ እንዲያገኙ የሚያስችላቸው ነው። ይህ የፕሬዚደንት ኦባማ እርምጃ የይቅርታን ያህል ነው የሚሉት ሪፐብሊካን እንደራሴዎችና ተቃዋሚዎች፣ ሌሎችም ወደ አሜሪካ በህገወጥ መንገድ እንዲጎርፉ ያበረታታል የሚል ሐሳብ አንጸባርቀው ዱን ለመሰረዝ ሁለገብ ጦርነት እንደሚከፍቱበት ዝተዋል። ፕሬዚደንቱ የወሰዱት እርምጃ ህጋዊ መሆኑን ሲያስረግጡ ባለፉ ጊዜያት የነበሩ ሪፐብሊካንም ሆነ ዲሞክራት ፕሬዚደንቶች ተመሳሳይ እርምጃ መውሰዳቸውን ተናግረዋል። ወደ እንዲህ አይነቱ እርምጃ እንዲገቡ ያደረጋቸውም በሪፐብሊካኑ አብላጫ መቀመጫ በተያዘው የተወካዮች ምክር ቤት ውስጥ የተፈጠረው የህጉን ረቂቅ አላሳልፍ ያለው ማነቆ መሆኑን ገልጸዋል። የኢሚግሬሽን ስርአታችን በተሻለ ሁኔታ እንዲንቀሳቀስ ለማድረግ የሚያስችል ትዕዛዝ የማውጣት ስልጣን እንዳለኝ ወይም ምክር ቤቱ መስራት ባቃተው ጊዜ የራሴን እርምጃ የመውሰዴን ብልህ ውሳኔነት ለሚጠራጠሩ የተወካዮች ምክር ቤት አባላት ያለኝ መልስ አንድ ነው፣ ህግ አውጡ። የተሻለና ይበልጥ ዘላቅ የሆነ መፍትሄ ለማምጣት ከሁለቱም ፓርቲዎች ጋር ለምስራት ፈልጋለሁ በዲሞክራት እንደራሴዎቹ አብላጫ ተይዞ የቆየው የህግ መወሰኛ ምክር ቤቱ የሁለቱም ፓርቲዎች ድጋፍ ያለው የህግ ረቂቅ ከዓመት በፊት አጽድቆ የነበረ ቢሆንም በህግ መምሪያ ውስጥ ወደፊት መግባት ተስኖት እስካሁን ይገኛል። ኮንጎ ዲሞክራሲያዊት ሪፐብሊክ ከኢቦላ ወረርሽኝ ነፃነች ሲል የዓለም የጤና ድርጅት ደብሊዩ ኤችኦ አስታወቀ። ምዕራብ አፍሪካ ውስጥ ከተስፋፋው የኢቦላ ቫይረስ ዝርያ የተለየ ነው የተባለ የኢቦላ አይነት በሰሜን ምዕራቢቱ የኮንጎ ኢኩዌተር ክፍለ ሀገር ውስጥ ተከስቶ 49 ሰው ገድሏል። አዲስ የኢቦላ አጋጣሚ ሳይታይ ሊጠበቅ ከሚገባው የመቀፍቀፊያ ጊዜ እጥፍ ለሆነ 42 ቀናት ተጠብቆ አንድም በቫይረሱ የተያያዘ ወይም የታመመ ሰው አለመገኘቱን የጤና ድርጅቱ ዛሬ ባወጣው መግለጫ አስታውቋል። በሌላ በኩል ደግሞ ማሊ ውስጥ አንድ በኢቦላ ተይዘው የነበሩና በኋላ ላይ የሞቱ ኢማም ሲያ ሲያክም የነበረ ዶክተር ዛሬ በኢቦላ መሞቱን የሀገሪቱ የመንግስት የሀገሪቱ መንግስት አስታውቋል። የዛሬውን አጋጣሚ ጨምሮ ማሊ ውስጥ በኢቦላ የሞተ ሰው ቁጥር ሰባት መድረሱ ነው። ለተጨማሪና ዝርዝር ዜናዎች ከምሽቱ ሶስት ሰዓት እንገናኛለን። ለቀሪ ዝግጅቶች ወዳሉላ ልመልሳችሁ። ጤና ይስጥልኝ። ሰለሞን አባትን ለዜናው አመሰግናለሁ። ከምሽቱ ሶስት ሰዓት ላይ ሰለሞን እንደጠቀመው ሰፋ ባለው መደበኛ ስርጭታችን መልሶ ይቀርባል። አድማጮች፣ አሁን ወደ ቀዳሚው የዕለቱ አብይ ርዕስ የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር በኤርትራ መንግስት ይፈጸማሉ በሚል የቀረቡትን መጠነ ሰፊና ሆን ተብሎ የተቀነባበረ ያለውን የዜጎች መብት የመጣስ ድርጊት አስመልክቶ ማጣራት እንደሚጀምር አስታውቋል። ሶስት አባላት የሚኖሩት አጣሪ ኮሚሽን በስዊዘርላንድ እና ጣሊያን ጉዳቱ ከደረሰባቸው ሰዎች የምስክርነት ቃል መሰብሰብ እንደሚጀምርም አመልክቷል። ባለፈው ወር ከኤርትራ የሚሰደዱ ሰዎች ቁጥር በእጅጉ ማሻቀቡን ተከትሎ ነው የመንግስታቱ ድርጅት ሁኔታውን ማጣራት የጀመረው። የኤርትራ መንግስት በዛሬው ዕለት ባወጣው መግለጫ ጠላቶቹ በኤርትራ መንግስት ላይ የሚያናፈሱት የስም ማጥፋት ዘመቻ ብሎታል። ሊሳሽ ላይን ከጄኔቫ ያደረሰችን ዘገባ ዝርዝሩን ይዟል። ሄኖክ ሰማ ጊዜር ያቀርበዋል። ዩኤንኤችሲአር በኤርትራ የብሔራዊ ውትድርና አገልግሎት እንዲሰጡ የሚገደዱ ዜጎች ወደ ኢትዮጵያና ሱዳን በመሰደድ ላይ እንደሆኑ አስታውቋል። ባለፈው ወር ከስድስት ሺህ በላይ ስደተኞች የኤርትራ ድንበርን መሻገራቸውን የስደተኞች መርጃ ድርጅቱ ገልጿል። በአውሮፓ የፖለቲካ ጥገኝነት የሚጠይቁ ኤርትራውያን ቁጥር ባለፈው አንድ ዓመት ጊዜ ውስጥ በሦስት እጥፍ ማደጉንም ጨምሯል። የኮሚሽኑ ሊቀመንበር ማይክ ስሚት የስደተኞቹ ቁጥር የሚያሳየው አንድ ነገር በእጅጉ መበላሸቱን ነው ብለዋል። ይህንን ነው ለማጤን እየሞከርን ያለ ነው። ለዚህ ምክንያቱ ምንድን ነው የሚለውን እንየው። ሰዎች አገራቸውን ጥለው እንዲህ የሚወጡት ምክንያት ቢኖር ነው። መቼም አንድ ሰው አገራማን ቢሆን ከቤቱና ከቀየው ወጥቶ አስቸጋሪና አደገኛ በሆኑ መንገዶች አበሳይቱ በሕገ ወጥ አዘዋዋሪዎች ግፍ ተፈጽሞበት ሊጓዝ አይችልም። ጉዳዩ በዚህም አያበቃም። ለደህንነት አስጊ በሆኑ ጀልባዎች ተሳፍረው የሜዲትራንያን ባህር ቀዝፈው ነፍሴ አውጭኝ ብለው የሚያቋርጡት ከጀርባው አንዳች አይነት ምክንያት ሳይኖረው ነው ለማለት ይከብዳል። የሁኔታ አጣሪ ኮሚሽኑ ውስጥ ሌላዋ አባል በተባበሩት መንግስታት ድርጅት ውስጥ የኤርትራ የሰብአዊ መብት ሁኔታ መርማሪ ቡድን አባል ሺላ ኪተሩት ይገኙበታል። የሰብአዊ መብት ጠበቃዋ ለተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን የኤርትራን መንግስት መጠነ ሰፊ የሰብአዊ መብት ጥሰቶች በማውገዝ ሁለት ሪፖርቶችን አቅርበዋል። የዚህ ቡድን ሁለት አባላት ከአውስትራሊያና ከጋና የተውጣጡ ገለልተኛ አጣሪዎች እንደሆኑም ገልጸዋል። ነፃና ገለልተኛ የአሰራር መንገዶችን እንደሚከተሉም ተናግረዋል። ኮሚሽኑ ለኤርትራ መንግስት ደብዳቤ የጻፈ ሲሆን በሀገሪቱ ያለውን ሁኔታ የሚያጣራው ቡድን ወደ ኤርትራ ተጉዞ ስራውን እንዲያከናውን ከአስመራ ፈቃድ ጠይቋል። በጂኒቫ የሚገኙ የኤርትራ ወኪሎችንም ማነጋገሩን ማይክ ስሚት ለቪኦኤ ገልጸዋል። እስካሁን ግን ከኤርትራ መንግስት የተሰጠ ምላሽ የለም። ለቡድኑ ፈቃድ መስጠት በጎ ምልክት እንደሚሆን ማይክ ስሚት ገልጸዋል። ወደ ሀገር ውስጥ እንድንገባ ከፈቀዱ እነዚህን ችግሮች ለመፍታት ፍላጎት እንዳላቸው ያሳያል። ይሄ ደግሞ በጎ ነገር ነው። ፈቃድ ተሰጥቶን ከገባን የሰብአዊ መብት ችግሮችን ለይተን መፍትሄ ለማበጀት ሊወሰዱ የሚገባቸውን እርምጃዎች እንጠቁማለን። ኮሚሽኑ መረጃውን ለማሰባሰብ በየትኞቹ የኤርትራ አካባቢዎች እንደሚጓዝ በግልጽ አላሳወቀም። ከዚያም በተጨማሪ በርካታ ኤርትራውያን የፖለቲካ ጥገኝነት የጠየቁባቸውን ስፍራዎችም የመጎብኘት እቅድ አለው። የተባበሩት መንግሥታት ድርጅት በሰኔ ወር በኤርትራ የሚጠቀሱ የሰብአዊ መብት ጥሰቶችን የሚያጣራ ቡድን አቋቁሟል። በኤርትራ የዘፈቀደ ግድያ፣ ደብዛ መጥፋት፣ እስራት፣ ድብደባና ግርፋት እንዲሁም የሲቪል ነጻነቶች አልተከበሩም የሚሉ ክሶች ይቀርባሉ። ሕገወጥ የሰዎች ዝውውር፣ በሴቶች ላይ የሚደርሱ ማግለልና የጾታ ጥቃቶች እንዳሉ የመብት ተሟጋቾች ያሰምራሉ። የሁኔታ አጣሪ ኮሚሽኑ ግኝቶችን በመጋቢት ወር በቃል ይፋ ካደረገ በኋላ በሰኔ ወር የመጨረሻ ዘገባውን ያቀርባል። አድማጮች የምትከታተሉት ከአሜሪካ ድምጽ ራዲዮ የአማርኛው አገልግሎት ልዩ የግማይ ሰዓት ፕሮግራማችን ነው። የትንታኔው መጽሔት ርዕስ ይቀጥላል። በቀደመው ርዕስ ነው የምንቀጥለው። የተባበሩት መንግስታት ድርጅት የስደተኞች ኮሚሽን ዩኤንኤችሲአር በአውሮፓ ጥገኝነት የሚጠይቁ ኤርትራውያን ስደተኞች ቁጥር ባለፉት አስር ወራት በእጅጉ ማሻቀቡን አስታውቋል። በዚህ ጉዳይ ላይ ባልደረባችን ሄኖክ ሰማ ጊዜር በተባበሩት መንግስታት ድርጅት የኤርትራ አምባሳደር ግርማ አስመሮምን አነጋግረዋል። ባለፈው ወር መባቻ ኢትዮጵያና ሱዳን ከሺህ በላይ ስደተኞች መሻገራቸውን የዓለሙ ስደተኞች ድርጅት ማስታወቁን ተንተርሶ ያቀረበውን ቅንብር እንሆ። ዩኤንኤችሲአር አውቆም ይሁን አላውቆ የቃላት የሚጫወት ነው የሚመስለው። ሬፊጂ ለየት ያለ ነው ከማይግሬሽን ወይም አሳይለም ሲከርስ እነ ይህን ሶስት ቦታ ከፍሎ ማስቀመጥ አለበት። ለተገለጸው የኤግዛጀሬትድ ቁጥርና ፕሮፓጋንዳ ለሚደረግ ቁጥር ትርጉም የብ ነው። ምክንያቱም ዩንኤችሲአር ገንዘብ የሚሰበስበው እንደዚህ ሀክል ሬፊውጂ አሉኝ ካለ ነው። ሆስት ካንትሪ የሚባሉትም እንደዚህ አክል አለኝ ካሉ ነው ገንዘብ ፎረን ኤክስቼንጅ የሚያገኙት። ስለዚህ ይሄንን ነገር ለየት ታርጎ ካላየ የሆነ ሰው ሊደናገር ይችላል። የማደናገሪያ ፕሮፓጋንዳ ነው። ማይግሬሽን በዓለም በሙሉ ያለ ነው። እስከ ሰላሳ ሁለት ሚሊዮን በአመት ነው ማይግሬሽን። ኢትዮጵያም ማይግሬሽን አለ፣ ኤርትራም ማይግሬሽን አለ፣ ኬንያም አለ። የደሃ ሀገሮች በዌስት አፍሪካን ብትሄድ ናይጄሪያው፣ ጋናው ሁሉ ማይግሬሽን አለ። ስለዚህ የዚህ አይነት ቁጥር አሰፋፈር መጀመሪያ ጥናትን የተከተለ መሆን አለበት። የዩኤንኤችሲአር አሰራር በአለም ዙሪያ ወጥ ነው። እኛም በተለያዩ የስደተኞች ጣቢያዎች ተገኝተን ዘገባዎችን ስናቀርብ ወደ ኢትዮጵያ ድንበር አካባቢ፣ ኬንያ ድንበር አካባቢ ሶማሊያውያን ስደተኞች በሚመጡበት ጊዜ የስደተኞች መቀበያ አለ። በዛ የመቀበያ አሰራር ነው እንግዲህ ቁጥሩ የሚሰበሰበው እና እንደ ገለጹት ከሆነ አምስት ሺህ የሚሆኑ ናቸው ባለፈው ወር ወደ ኢትዮጵያ ገቡ የተባለው ወደ ሱዳንም ወደ አንድ ሺህ መግባታቸው አሳስቦናል ነው ያለው። እናንተ ይሄ ቁጥር ትክክል አይደለም ነው የምትሉት ወይስ ደግሞ በአጠቃላይ ዩ ኤን ኤች ሲ አር ሴራ ውስጥ ገብቷል ብላችሁ ነው የምታስቡት? ሁለቱም ነው። አንዱ ቁጥሩ ትክክል አይደለም ያልከው አንተ፣ ሴራ ውስጥ ገባ የምለው የትም አገር ሂድ። አሁን ለምሳሌ ሳውዝ አፍሪካ ውስጥ ብትሄድ ትራንዚት ሴንተር ነው የሚሉት ሬፉጂ ካምፕ አይሉትም። አሁን የሶማሌዎችን አመጣህልኝ። የኬንያውን አመጣህልኝ። የሶማሌዎች የገቡበትን እና የደቡብ ሱዳኑ ወደ ኢትዮጵያ የገቡ ይሄ ሬፊዩጂ ካምፕ ነው የሚባለው ራሱ አምሩ ላይ ነው። ትራንዚት የሚያልፉ ሰዎችን ግን ካምፕ ውስጥ እያስገባህ ሬፊዩጂ ናቸው የምትላቸው ማይግረንት ናቸው። እነህ ሊሄዱ ትራንዚት ነው። ኢትዮጵያ ውስጥ አሳይለም የሚጠይቅ ሰው የለም። እንደ እሱ ከሆነ እኮ ብዙ ኢትዮጵያውያኖች ወደ ኤርትራ ይመጣሉ። እኛ ካምፕ አልመሰረትንም። ማአት በሱዳን ሊያልፉ፣ በጅቡቲ ሊያልፉ፣ በሌላ ሊያልፉ ለአውሮፓ ሊሄዱ እንደ እሱ አይነት ይሄ ትሬንድ ግሎባል ትሬንድ ነው። ስለዚህ ዩኤንኤችሲአር የቃላቱ ጨዋታ ብቻ ሳይሆን ገንዘብ ማግኛ፣ ፎሬን ኤክስቼንጅ ሆስት ካንትሪዋ ፎሬን ኤክስቼንጅ ታገኝበታለች። ዩኤንኤችሲአር ደግሞ ይሄንን ይሄን ያክል ሬፊውጅ አሉኝ በሚለው ነው ገንዘብ የሚያገኝበት። ስለዚህ ይሄንን አይነት ሞቲቭ ያለው ዓላማ ስለሆነ አጠር ባለ መልኩ ደግሞ የኤርትራን ወጣት እንዴት አድርገ ሀገሩ ተወራ እያለ እንዴት አድርገ ወታደራዊ ኃይሉን ታዳክማለህ ነው ዋናው አጀንዳ። ዩኤንችሲአር ታዲያ ኤርትራን ለይቶ ለምንድን ነው እንደዚህ አይነት ሴራ ውስጥ ይገባል ብላችሁስ የምታስቡት? እንግዲህ እሱ እሱ እንግዲህ ዩኤንችሲአርን ጠይቀው። ግን በተግባር ምን እያደረገ ነው? ተግባርን ነው ይሄ እነኚህ ካምፖቹን መመስረትም የለባቸውም ኢትዮጵያ ውስጥ ነው የምልህ እነኝህን እዛ ውስጥ ያሉ ሰዎች ትራንዚት ወደ ልትሄድ ነው እኔ ሮጳ ሊሄድ ነው እንትን ላረግ ነው ነው የሚሉህ። እና ዩኤንኤችሲአር ደግሞ ይሄ እነኝህን ካምፖቹን መስርቶ በማ ቁጥጥር ላይ ናቸው። በኢትዮጵያ መንግስት፣ በጸጥታና በወታደራዊ ሀይል ቁጥጥር ስር ናቸው። እነዚህ ሰዎች እዛ ካምፕ ውስጥ እየሄዱ እኮ አንዳንድ ሰዎች ወታደርሁን ሁን እንደዚህ ሁን ተቃዋሚሁን፣ እያሉ ፕሮፓጋንዳ መንግስትን ገብጥል የሚሏቸው አሉ። እነኝህ ሰዎች እንደውም ሆስቴጅ ናቸው። ሬፊጂ ሊባሉ አይችሉም። ወደ አውሮፓ የሚሄዱ ናቸው ነው የሚሉት። እርሶ በቀደም ዕለት ያጋጥመው የሚያሳዝን እንትን አብዛኛዎቹ ዘጠና ከመቶዎቹ ከዛ ካምፕ የሄዱ ናቸው። ልንገርህ፣ ይሄ ግን ችግር አይደለም። በኤርትራ በኩል በተለይ ወጣቶች ሀገር የሚያለሙ ሀገር የሚጠብቁ ለአገሪቱ ምጣኔ ሀብት ወሳኝ የሆኑ ወጣቶች የሚወጡ ከሆነ በላምፔዱሳም ማድርገው ይሄዱ ወደ አውሮፓ የሚሄዱ የሚሆኑ የስደተኝነት ደግሞ ጥገኝነት ጠያቂዎች የሚሆኑ ይሄ ኤርትራን አይጎዳም እንዴ? የሆነች ሀገር እኮ ድሀ ሀገር ይሄ እኮ ኤርትራ ብቻ ለዚህ ነው። ይህን ነው እኮ ማብራራት የምፈልገው ያለምን ኤርትራን ብቻ ያደረገ አሁን ሜክሲኮ ማይግሬት ያደረጋል ይሄዳል ወደ አሜሪካ። ካምፕ አላቸው፣ እንደ ዲቴንሽን ካምፕ አላቸው፣ መቀበያ ካምፕ አላቸው፣ ሬጂስትሬሽን ካምፕ አላቸው ሪፊጂ ካምፕ የሚል ግን አታደርግም አሜሪካ። ያየው እንደሆነ እስከ አሁን ያለው ክርክር አሜሪካ ውስጥ ወረቀት የሌላቸው በሜክሲኮ አቋርጠው የገቡ እስከ አምስት ሚሊዮን ነጻ እናርጋቸው የሚል ክርክር ነው ያለው። ስለዚህ ይሄን እንደዚህ አይነት ጥያቄ ኤርትራን ብቻ የሚመለከት ለምን ተደርጎ ይቀርባል ነው ፖለቲካል ሞቲቭ አለው አጀንዳ አለው የምንለው እዚህ መግለጫ ላይ እንግዲህ በዩኤንኤችሲአር ኤድሪያን ኤድዋርድስ ከጄኔቫ መግለጫውን በሰጡበት ወቅት በሊቢያ በተለይ በምስራቅ ሊቢያ እና በደቡብ እንደዚሁም በምዕራብ ሊቢያም እንደዚሁ የስደተኞች ቁጥር እንዳሳሰበው ገልጿል። በተለያዩ አካባቢዎች መግለጫዎችን ያወጣል። በሶሪያ ያለውን ጦርነት ሁላችንም የምናውቀው ነው። ሰላም በጠፋባቸው የደቡብ ሱዳን አካባቢዎችም እንደዚሁ ስደተኞች ይኖራሉ። የስደተኛው ድርጅት ደግሞ ይህንን ለዓለም አቀፉ ማህበ ማህበረሰብ እርዳታ ያስፈልጋል፣ እነዚህ ሰዎች እርዳታ ያስፈልጋቸዋል ይላል። ይህንንም የሚያደርጉበት አሰራራቸው ስደተኛ መዝግበው ስለሚቀበሉ ለነኚህ ሰዎች መጠለያ፣ ምግብና ውሃ፣ መሰረታዊ የጤና አቅርቦት ማቅረብ ስላለባቸው ነው። እንግዲህ ኤርትራውያንንም ከዛ ለይተው ያስቀመጡበት የለም እዚህ መግለጫው ላይ እንደምመለከተው አለ። እዚህ ላይ አንተ የምትሳሳተው እዚህ ላይ ነው። እንዴት ያብራ ጦርነት አለ ሊቢያ ውስጥ ሂድ። ሲሪያ ውስጥ አሁን ጦርነት ያለ፣ ደቡብ ሱዳንም እንደሱ የዚህ አይነት ነው ስራው። ዩኤንኤችሲአር ዋና ስራው እንደዚህ አይነት ሲሆን ጦርነት ሲከፈት የሚሄዱ ሰዎች የሚፈልሱ ሰዎችን መቆጣጠርና እነሱን እርዳታ ማቅረብ ነው። ይሄ ነው እኮ ስህተቱ። እነኚህ ሰዎች ግን ትራንዚት ሊያደረጉ እንደ ማንኛውም የአፍሪካ ሀገር እንደ ማንኛውም ድህ ሀገር እነኚህ ካምፖች ኢትዮጵያ ውስጥ የተመሰረቱት ካምፖች ሬፊውጂ ካምፕ ሊባሉም አይችሉም የወታደራዊ እስር ቤት ናቸው። ስለዚህ እነኚህን እንደ ስደተኛ ጣቢያ እንቀበላቸውም ነው መግለጫውም ላይ ተመልክቷል። ጥቅስ የኤርትራ ወጣቶች ከብሔራዊ ውትድርና አገልግሎት ለብዙ ሰው በሚገባ ሳዋ ተብሎ የሚታወቀው ነው በዛ እንዳይሳተፉና እንዲክዱ የሚያደርጉ መንግስታት እንዳሉ ይጠቅሳል። ይሄ መግለጫና የየትኞቹ ሀገሮች ናቸው ይህንን የሚያደርጉት ለምን? ይሄ ጥሩ ጥያቄ ነው። ብዙ ናቸው። የትም አውሮፓ፣ አሜሪካ ይድረስ እንጂ አንድ ኤርትራዊ ወዲያ ወረቀቱ ይሰጡታል። ለምን ለሌሎች አይሰጡም? ለምን ለኡጋንዳው አይሰጡም? ለምን ለናይጄሪያው አይሰጡም? በሊቢያን ጠቅሰህ ነበር። በሊቢያ በገዳፊ ጊዜ ሁለት ሚሊዮን አፍሪካውያን ወደ አውሮፓ ሊሻገሩ ቁጭ ብለው ነበር፣ ሁለት ሚሊዮን እንግዲህ። ለምንድን ነው የሚልም ጥያቄ አንስተዋል። ኤርትራውያን ለምንድን ነው ቅድሚያ የሚሰጣቸው በቀጥታ የሚሰጣቸው? ሶማሊያውያንም እንደዚህ ነው አሰራሩ። በሀገራቸው የተገፉ የተጎዱ፣ በጦርነትን የሚሸሹ ማህበረሰቦች ቅድሚያ ይሰጣቸዋል። የተረጋጋ መንግስት ካላቸው ይሄ አሰራር ደግሞ ዓለም አቀፋዊ ነው። የተረጋጋ መንግስት እንደ ኤርትራ የለም በቀር እኔ ራሴ ልናገር አልፈልግም። ኤርትራ ውስጥ ሜታል ዲቴክተር ይብን የለም በፕሬዚደንቱ ጽህፈት ቤት ውስጥም የትም ሚኒስቴር ቦዲጋርድ ያለው የለም። ሰላማዊ ሀገር ነው። ድህነት አለው። ያው የድህነት ያልፍልኛል ብለው እልፍ ሲሉ እልፍ ይገኛል ድሃ ሞኝነውትን ይመኛል ይባላል። ስለዚህ እንደዚህ አይነት ሲትዌሽኖች አሉ። የኤርትራን ለምን ታርጌት አደረጉ የሚባለው እንዳልኩህ፣ እንዴት አድርገህ ታዳክመዋለህን መንግስት፣ እንዴት አድርገህ የወታደራዊ ሀይሉን ታዳክመዋለህ ነው አጀንዳቸው። እነኝህ ደግሞ የአውሮፓ ሀገሮች አሜሪካኖችም፣ በቀደም ዕለት አሁን ስዊድን አውጥታ ነበር አንድ መግለጫ ለኤርትራ አሳይለም የጠየቁ መቶ በመቶ ሰጠቻቸው። አሳይለም ከጠየቁ የሌሎች አገሮች ግን የሰጠችው አስራ አምስት ከመቶ ብቻ ነው። ለምን ይመስሎታል? እንዳልኩ እኮ ነው። ታርጌት ካረጉ አጀንዳ ካላቸው ለማፍረስ ያንን መንግስትና የኤርትራን የመከላከል አገሯ ተይዞ ተወሮ በኢትዮጵያ መንግስት ተወሮ እያለ ያ መሬቷ ተወሮ ወታደሩ እንዲኖር አይፈልጉም ማለት ነው። ወጣቱ ሀገራዊ አገልግሎት ውስጥ አለ እንዲህ እንዲኖር አይፈልጉትም። በኒውዮርክ የኤርትራ መንግስት አምባሳደር ግርማ አስመሮም ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ። ሄኖክን ለዘገባዎቹ አመሰግናለሁ። አድማጮች የምትከታተሉት በ1431 መካከለኛ ሞገድ ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭታችንን ነው። አሁን ባህልና ማህበረሰብ ባህልና ማኅበረሰብ ለምሽቱ በዚህ በዋሽንግተን ዲሲና አካባቢዋ ላለፉት በርካታ ዓመታት ልዩ ልዩ የኪነ ጥበብ ዝግጅቶችን በማቅረብ የሚታወቅ አንድ የኢትዮጵያውያን ባህል ተቋም ዓመታዊ ክብረ በዓል ላይ የቀረበ የመድረክ ትዕይንት ዙሪያ የተጀመረ ውይይት ነው። ይዞ የቀረበው ጣይቱ የባህልና ትምህርት ማዕከል በቅርቡ 14ተኛውን ዓመታዊ ክብረ በዓሉን በርካታ ታዳሚዎች በተገኙበት ባሳያቸው ልዩ ልዩ የመድረክ ትዕይንቶች አክብረዋል። ከመድረኩ የቀረበውን ዝግጅት ተከታትለን በምሽቱ ሁለት ታዋቂ የመድረኩን ተዋናዮችና የማዕከሉን ሊቀመንበር አለም ፀሐይ ወዳጆን ይዘን ቀርበናል። ወደዚያው እንለፍ። አንጋፋና እውቅ የመድረክ ሰዎች ተክሌ ደስታ፣ አለም ፀሐይ ወዳጆ፣ ተስፋዬ ሲማ፣ ለዚህ ውይይታችን መነሻ የሆነን በቅርቡ በዚህ በዋሽንግተን ዲሲ አካባቢ ያሳያችሁት ቲያትራችሁ የግለሰቦችን ስነ ልቦና የሚጠይቅ በሚመስል መንፈስ የቀረበ ነው። ይዘቱን ፈታ እያደረግን ለአድማጮቻችን ለማጋራት እንሞክር። የሶስት ዘመናትን ጥያቄ የሶስት ዘመናትን ዜማ ልበለው፣ በቅሬታ የሚነሱ ሁኔታዎች መመሳሰል፣ እንዴት ተመሳሳይ ጥያቄ እናቀርባለን አልተፈታምና የሚል አንድምታ ያለው በሶስቱም ዘመናት የነበሩ ሁኔታዎችን የሚያሳይ ነው። ተክሌ ደስታ ወደ አንተ ልምጣ፣ አዘጋጁ አንተ ነህ። እስኪ ጥቂት ነጥቦችን ፈንጥቅ። እንዴት ነው ታዳሚውን ራሱን ያስጠይቃል ልትሉ ልጠይቁ የፈለጋችሁት? አለም በደንብ አስቀምጠዋለች። መልሱ አንተም ጋ ያለ ይመስለኛል። እንግዲህ ጋሽ ጸጋይ ነፍሱን ይማር ልበል፣ ግን ሁልጊዜ አብሮን ያለ ሰው ነው። ምንጊዜም ስራዎቹን ባነበቡን ቁጥር ምን ማለቱ ይሆን ምን ለማለት ፈልጎ ነው የሚለውን ነገር እናጠናለን፣ እናያለን። አንዳንድ ጊዜ በማንኛውም ሰዓት ጋሽ ጸጋይ እኮ እንዲህ ብሎ ነበር እንላለን ወይንም ደግሞ በአንዳንድ ጉዳዮች ላይ ስነ ጥበብን በተመለከተ ቲያትርን በተመለከተ ስንወያይ ጋሽ ፀጋዬ እንዲህ ብሎ ነበር እንላለን። ደግሞ እንዲህ ሲል ምን ማለቱ ነው ማለታችንም አይቀርም። እና እንግዲህ ጋሽ ፀጋዬ በዚህ በእናት አለም ጠኑ ላይ ሲነሳ ምኒልክ ብሎ ነው የሚጀምረው። ከዛ በፊት ያሉትን ነገስታቶች አይጠይቅም፣ እና ከምኒልክ ጀምሮ ይመጣል ማለት ነው። በሀሁ ተፉም እንደዚሁ እየጠየቀ እና መጨረሻ ላይ ያስጠይቃል ነው የሚለው። በየጊዜው የአንድ ዘመን የመጀመሪያ መነሻ ጥያቄ በዚህ በሶስቱም ዘመን ላይ ካለ ይሄ ነገር ያስጠይቃል። ምንድን ነው ያሰኛል። ምን መደረግ አለበት ያሰኛል። ይሄንን ነው ለማመልከት እየሞከር ነው ጌትነት። የጠየቀውን ጥያቄ በበላይ ዘለቀ ጠይቀናል። እስቲ ያስታውሰን፣ ያ ጌትነት ስለ በላይ ዘለቀ፣ በላይ ዘለቀ ወንድ አይብቀልብሽ ብሏል። ያ እርግማን ምንድን ነው? የእሱን አንገት ለገመድ የሌሎቹን የባንዶችን አንገት ለወርቅ ሀብል ካደረገ፣ ይሄ ጥያቄ ምንድን ነው? እና ወንድ አይበቀልብሽ ብሎ ከረገመ እውነት ወንድ አይበቅልም? ለምን? እርግማኑ ልክ ነው ማለት ነው? ለምን የሚለው ጠይቃል ማለት ነው። እና እንዲህ እያለ በየዘመኑ እየጠየቀ የሚመጣ ነው። ለምሳሌ ጥያቄ ኢትዮጵያ ሀገሬ ሞኝነች ተላላ፣ የሞተልሽ ቀርቶ የገደለሽ በላ እንዴት አይመለስም? ሶስት መንግስታት ሙሉ እንዴት ይዜማል ይሄ ዜማ? ለምሳሌ በምኒልክ ጊዜ የተነሱ ጥያቄዎች ወይም ምኒልክ ፈጽመዋቸዋል ተብሎ የሚባሉ ነገሮች በአጠቃላይ ዛሬ መልሶ ሲያነጣርቀን ሲያበጣብጠን እናያለን። ለምን? እና ያስጠይቃል። ምክንያቱም በየዘመኑ ይሄ ነገር ካለ ያስጠይቃል። አንድ ቦታ ላይ መፈታት አለበት፣ አንድ ቦታ ላይ መቆም አለበት። እና አለም እንዳለችው የሚመለከታቸው እኛ መቼም ማመልከት ነው። ይህንን ነገር መመርመር አለባቸው እነሱም የተነሱበትን መነሻቸው ያላማረ ከሆነ መድረሻቸውም አያምርም። ምን ይልቅ የተነሱበት ነገር ከምንድን ነው ብለን እንመርምር ከምንድን ነው። ምን ይልቅ የተነሱበት ነገር በጣም ጥሩ ሆኖ ከተገኘ የተረከባቸው አበራሽቶታል ማለት ነው፣ ያና ለማ አጠማዞታል ማለት ነው የሚባለው ህዝብ ይህንን ዘመን ይህን ዘፈን እያንጎራጎረ ከሄደ መሪዎቻችን ምን እያደረጉ ነው ያሉት? መድረሻቸው ምንድን ነው? መጨረሻቸውስ ምንድን ነው የሚለውን ጥያቄ የሚመልስ ሳይሆን የሚጠይቅ ነው። የሚጠይቅ እንዲያጉላሉት መልሰውም እንዲመለከቱ የሚጋብዝ ነው። አዎ የሚመልስ ሳይሆን የሚጠይቅ ነው። እንዴት ነው የምንሄደው? እንዳለችው ነው መልሱ ጥያቄ ውስጥ ነው ያለው። እና መጠየቁ ሌሎችም እንዲጠይቁ ማድረጉ ለመልሱ ሳያቃርብ አይቀርም። ህብረተሰብ ላለመራመዱ የሰው ልጆች መብትና ክብር በሶስት ዘመናት ውስጥም ያለመጠበቁ በመንግስትና ሀይሉ ባላቸው ወገኖች ብቻ ሳይሆን ዜጎችን የሚያስጠይቃል የሚል መንፈስ የያዘ ነው። ትክክል እውነት ነው። እሱም እውነት ነው። የተመለከትኩት ቲያትር በሬዲዮ መስኮት እንደው ሲታይ እንደሆነ እንድታጋሩ ለማድረግ ነው። ተስፋዬ ሲማ፣ ወደ አንተ ልመጣ ነው። ይሄ አካባቢያችንን ሰቅዞ የያዘው ሸንቆጥ የሚያደርገው ብርድ የሚመለከተህ አይመስልም። الذي لذي زمنات. እግር ከወርች የታሰረ ዜጋ በገጸ ባህሪ ትጫወታለህ። በሶስቱም ዘመናት ውስጥ ምናልባት በአካል መድረክህ ላይ ታስረህ እንመልከት እንጂ ችግሮችን ያወጣል ከራሱ ጋር ሲሟገት እናያለን። በመንፈስ የታሰረ ሰውም የማይ ይመስለኛል። መድረክ ላይ እስኪ ያንተን ገጸ ባህሪ በማስተዋወቅ እንጀምር። ምን አይነት ሁኔታን የሚያሳይ ነው በመድረክ የተመለከትነው? ተስፋዬ፣ የእኔ ገጸ ባህሪ እናት ዓለም ጠኑ በተባለው ተውኔት ወይም ቲያትር በሎሬት ጸጋዬ ገብረመድህን በተጻፈው የዳምበልን ካራክተር የተመለከተ ነው። ዳምበል ነው ታሪኩን ይዞ የሚሄደው እና የኔ ገጸ ባህሪ ያው በመጀመሪያ ወደ እስር ከመግባቱ በፊት አንድ ገበሬ እንደ እውቀት ያለው ወይም በሕይወት ልምዱ ያካበተ ጎበዝ የሆነ የገበሬ ባህሪ ነው። ነገር ግን አገር ስትወረር ከአርበኞች ጋር አብረህ አብረህ ገብተህ ተዋግተሃል አገርህን ነጻ ልታወጣ የተዋጋ አርበኛ ነህ ተብሎ የሚታሰር ነው። ያ የሚታሰረው ሰውዬ በሐሰት ሌላው አርበኛ በላይ ዘለቀ ላይ እንዲፈርድ በማግባባት ባህሪ ከሱ ጋር ነበርኩ፣ ገሏል፣ አርበኛ ነበረ ብለ መስክርበት ነው የሚሉት። የለም እኔ ያልነበርኩም ይላል። በዚህ የተነሳ ልክ የሽምግልናውን ባህሪ ከዚህ ከዚህ በፊት ከነበረው ከቀዳማዊ ኃይለ ሥላሴ ስርዓት ጀምሮ ወይኒ ያሉ ሰዎችን በማግባባት ባልሰሩት ስራ፣ ባልፈጸሙት ነገር በሀይልና በጉልበት በመደብደብና በመቀጥቀጥ ቶርች በማድረግ እንዲያምን ማድረግ የተለመደ ባህሪ መሆኑን ለማሳየትና ይህንን ሰውዬ አስረውት ገርፈውት በአርበኞቹ ላይ መስክርበት ይሉታል ለማሰቀል። በዚህ የተነሳ ራሱንም አካላቱንም ስሜቱንም አእምሮውንም አስተሳሰቡንም የጠላ ሰው ነው። በመጨረሻም ተሰንሰለቱ ይፈታል ወይን ይፈታል፣ ግን የዘላለም የስርዓት ባሪያ ሆኖ ሶስት ዘመን ይሻገራል። ሶስቱንም ዘመን በደርግ ዘመነ መንግስትም እንደዚሁ የህሊና እስረኛ ሆኖ ነው የሚኖረው። ያንን እልቂት ያንን በዚያ በነጭ ሽብርና በቀይ ሽብር የነበረውን እልቂት የሚያይ ነው። ሞቱ ወገኖቻችን ልጆቻችን አለቁ ፈረርንባቸው ነጻነት ሳይሆን ባርነት አስረከብናቸው አለቁብን አንድ ትውልድ አንድ ጄኔሬሽን አለቀ ወዴት ነው የምናመራው ነው የሚለው አሁንም በዚህ ዘመን ደግሞ አሁን ባለንበት ዘመንም ይኸው እርስ በርሳችን እየተላለቅን ነው ይኸው በዘር እንደዚሁ የእስር ቤቱን ህይወት ብንመለከት እዚሁ ላይ ሰዎች በግፍ ተይዞ በግፍ ታስረው በእርቅና በስምምነት ይቅርታ እንዲጠይቁ የሚደረግበት በቶርች የሚመቱበት በሰው ላይ እንዲፈርዱ የሚደረግበት ስርዓት አንድ አይነት ስርዓት ነው። ቅድም አርቲስት ተክሌ እንዳለው የሞተልሽ ቀርቶ የገደለሽ በላ የሚለው ተረት ለሶስት ዘመን እንዳለ ሁሉ ይኸው አይነት ስርዓት እንደገና በዚሁ በሶስቱም ዘመን አንድ አይነት ሂደት የወህኒ ቤቱን አሰራር እንመለከታለን። የህሊና እስረኛ ሆኖ ይሄ ሰው አሁንም በዚህ በብሔር ብሔረሰብ ተብሎ እርስ በርሳችን በመጠፋፋት ያን የያስጠይቃልን ጥያቄ ይጠይቃል። ያ ብቻም አይደለም መንግስትም ብቻም አይደለም፣ ያሉ የፖለቲካ ድርጅቶች በሙሉ ስንመለከት ከዚህ ከያስጠይቃል ጥያቄ አይወጡም። ለህዝብ ቆመናል፣ ለህዝብ ተደራጅተናል፣ ለህዝብ እንታገላለን የሚሉ የፖለቲካ ፓርቲዎች ሁሉ እስካሁን ድረስ ሀያ ሶስት ዓመት ይዘው ዝም ብሎ እሹሩ ብሎ ተቀምጠዋል። ይሄ እነሱንም ከማስጠየቅ ወደ ኋላ አይልም። እንደገና ህዝባችንም ቢሆን ምን በመጠበቅ ላይ ነው ያለው? ይሄ ሁሉ ተረት ሲተረትበት፣ ይሄ ሁሉ ራሱ እየተረተ ከጥያቄው የሚያመልጥ አይደለም። ህዝባችንም ራሱ ይጠየቅበታል። ይሄ እያንዳንዳችን የሚያስጠይቅ ነው። ጋይ ጸጋዬ፣ በእናት ዓለም ጠኑ ነው በኋላም ደግሞ በሀሁ በስድስት ወር እንደገና ሀሁ ወይም ፐፑ ወይም ፐፑ ማዶ ብሎ ከታትሎ እንደ ጻፈው ይህንኑ ነገር በዚያው መስመር ውስጥ እናያለን። እና የእኔም ባህሪ የዳምበል ባህሪ ይህንኑ የሦስት ሥርዓት የያዘ በዚሁ በሦስት ሥርዓት ውስጥ አንድም በህሊና አንድም በአካል እስረኛ ሆነው በአንድ ወይን ቤት ሁላችንም ታስረና ያለ ነው እና ያንን ለማሳየት የተቀረጸ ካራክተር ነበር። መልካም። በመድረኩ ላላዩት ሰዎች በታሪኩ የተገለጠውን ሁኔታም ገጸ ባህርያቶቹ ይዘው የሚመጡትን በሶስቱ ዘመን ውስጥ ያስጠይቃል። ምን አይነት ጭብጦችን ሊያንጸባርቅ እንደሞከረ እያስጨበጣችሁ ነው። ዓለም ፀሐይ ወደ አንቺ ልመለስና ቀደም ሲል በነበረን ምጥን ውይይት የጠቀስናት የአእምሮ ሕመምተኛ ተመስላ የምትጫወት ይሄንኑ ክብደት ይሄንኑ ለብደት የቀረበ ሁኔታ የምታሳይ ገጸ ባህሪ ታያለች፣ ተፈትናለች። በመድረክ በምትጫወቱበት ጊዜ ሰዎች በሳቅም በእንባም ወዲያና ወዲህ ሲጎተቱ ተመልክቻለሁ። እስኪ አጫዎችን ወጋችን ይቀጥላል። ዓለም ፀሐይ ወዳጁም ትመልሳለች። ሰፋ ያለውና ወጋችን ታዲያ እሁድ በራዲዮ መጽሔት ጠብቋቸው። ለአሁኑ ግን እንግዶችን ለጊዜያቸው አመሰግናለሁ። እግዚአብሔር